የምስራቅ አፍሪቃ ሀገራት የጋዜጠኞችን ደህንነት ለማረጋገጥ ሊወስዷቸው ስለሚገቡ አገር አቀፍ መላዎች የመከረ የሁለት ቀን ኮንፈረንስ በኬንያ ናይሮቢ ተካሂደዋል። በኢትዮጵያ የዘመን ቀመር ህዳር 4ና 5 2010 ዓ.ም በተካሄደው ኮንፈረንስ ላይ ኢትዮጵያን ጨምሮ ከሰባት የምስራቅ አፍሪካ ሀገራት የመጡ ጠቅላላ ብዛታቸው መቶ ሀያ የሆኑ ጋዜጠኞች በጋዜጠኞች መብት ላይ የሚሰሩ ድርጅቶች ተወካዮች፣ በየአገራቱ የመገናኛ ብዙሃንን ቁጥጥር የሚከውኑ የመንግስት መስሪያ ቤቶች ተወካዮችና ሌሎች ከዘርፉ ጋር ግንኙነት ያላቸው ወገኖች ተሳትፈውበታል። ለኮንፈረንሱ የገንዘብና የሙያ ደጋፊ ከሆኑት መካከል አንዱ የሆነው የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የምስራቅ አፍሪካ ቀጠና ዳይሬክተር አንቴሬዝ ዶንግ ጄታ ባደረጉት የመክፈቻ ንግግር ላይ በዓለም አቀፍ ደረጃ በጋዜጠኞች ላይ እየደረሱ ያሉ ጥቃቶች ከዕለት ተዕለት እየተባባሱ መምጣታቸውን ተናግረዋል። ባለፉት 11 ዓመታት 930 ጋዜጠኞች መገደላቸውን ድርጅታቸው በጥናት እንዳረጋገጠም ለታዳሚው አጋርተዋል። በሚያስቆጭ መልኩ ከጥቃት አድራሾቹ መካከል ብዙሃኑ ለወንጀላቸው ተጠያቂ ሳይሆኑ እየቀሩ እንደሆነ ዳይሬክተሯ ተናግረዋል። የዩኔስኮ ምዘና እንደሚያመላክተው በአሁኑ ወቅት ከአስር ሁነቶች የጋዜጠኞችን ጥቃት የሚያሳዩ ክስተቶች ማለታቸው ነው፣ በዘጠኙ ገዳዮች ቅጣት ሳይጣልባቸው ይቀራል ነው ያሉት። ዳይሬክተሯ እንዲህ ያለው መድረክ ሀገራት የጋዜጠኞችን ደህንነት ለመጠበቅ ሊያደርጓቸው ስለሚገቡ ጉዳዮች ለማሳወቅ ያለውን ሚና ዘርዝረዋል። በኮንፈረንሱ የተለያዩ የአፍሪካ ሀገራት ተወካዮች በየግዛቶቻቸው እየገጠሟቸው ያሉ ተግዳሮቶችን አጋርተዋል። ግድያ፣ እስር፣ መሰደድ፣ የተለያዩ አካላት ዛቻና ጣልቃ ገብነት የቀጠናው ጋዜጠኞች የደህንነት ስጋት እንደሆኑ ተዘርዝረዋል። ጋዜጠኞችን በመግደል ባይሆንም በማሰር በማሰደድና በማንገላታት ሲፒጂን በመሰሉት የጋዜጠኞች መብት ተቆርቋሪ ድርጅቶች ስትወቀስ በባጀችው ኢትዮጵያ ያለው የመገናኛ ብዙኃንና ጋዜጠኞች ደህንነት ሁኔታ በጋዜጠኛ ታምራት ወልደ ጊዮርጊስ በኩል ቀርበዋል። አዲስ ፎርቹን የተሰኘው የንግድና ስነ ነዋይ የእንግሊዝኛ ጋዜጣ ማኔጂንግ ኤዲተር የሆነው ጋዜጠኛ ታምራት ወልደ ጊዮርጊስ የኢትዮጵያን የመገናኛ ብዙኃንና ጋዜጠኞች ደህንነት ሁኔታ ከቀጠናው ሀገራት ጋር አወዳድሮ እንዲያስቀምጠዋል። ከአንዳንዶቹ አገሮች የተሻለ ነው። ከአንዳንዶቹ አገሮች ደ ይባሰ ነው። ለምሳሌ ከሱዳን፣ ከጅቡቲ፣ ከኤርትራ፣ ከሶማሊያ ጋር የምታወዳድረው ከሆነ የተሻለ ነው። ከኬንያ፣ ከዩጋንዳ፣ ከታንዛኒያ ጋር ደግሞ የምታወዳድረው ከሆነ እጅግ በጣም ያነሰ ነው። ስለዚህ እንደምታየው፣ እንደ ሁኔታው ካወዳደርክ የተሻለም አለበት የከፋም አለበት። በዚህ ኮንፈረንስ ላይ ከችግሮቹ ባለፈ የተሻለ መፍትሄ እየተገበርን ነው ያሉ ሀገራት ልምዳቸውን አጋርተዋል። ጋዜጠኛ ታምራት ወልደ ጊዮርጊስ ከሰማቸው የሀገራት ልምዶች መካከል የየትኛው ሀገር ትኩረቱን እንደሳበው ጠይቄው ነበር። የሩዋንዳ ስሜቴን ይዘውታል። ምክንያቱም የሩዋንዳ ብዙሀን መገናኛ ምክር ቤት ለፍርድ ቤት ዳኞች፣ ለአቃቢያን ህግ፣ ለፖሊሶች ስለ የሚዲያ ሊትረሲ የሚባለውን ስለ ሚዲያ አሰራር፣ ስለ ጋዜጠኞች መብት ስለ ጋዜጠኞች ኃላፊነት በጣም የተደጋገመና ተከታታይ ትሬኒንግ ያደርጋሉ። በኮንፈረንሱ መጨረሻ የአቋም መግለጫ ተሰምተዋል። በመግለጫው ላይ ተሳታፊዎች የምስራቅ አፍሪካ ሀገራት የየሀገራቸውን ሁኔታ ከግምት ውስጥ በማስገባት ሀገር አቀፍ የጋዜጠኞችን ደህንነቶች የሚያስጠብቁ አሰራሮችን መፍጠር እንዳለባቸው አጽንኦት ተሰጥተዋል። ለጀርመን ድምፅ ራዲዮ ሀብታሙ ስዩ